ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ሰኔ 26 2014 ዓ ም የጋቢና መሰናዶ ጀመረ። አብራችሁን ካመሻችሁ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላቸውን ዘገባዎች መራርጠን ይዘንላችኋል። የደንገረመው መሰናዶን እየመራው ኤልያስ አስማረ በቅንብሩ አብረናችሁ እንቆያለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያንውያን ወጣቶች ከቤተሰብ ከመምህራን ለየት ብለው በምስጢራዊ መንገድ ለመግባባት እንዲሁም ለሹፈትና ለጨዋታ ሲሉ የተለያዩ ቃላቶችን በየጊዜ ይፈጥራሉ። እነዚህ ቃላቶች ታዲያ በተለምዶ የአራዳ ቋንቋ ይሰኛሉ። እነዚህን ቃላቶች ሁሉም ሰው እንዲረዳቸው ለማድረግ ማህበራዊ ሚዲያውን በመጠቀም መከተብ የጀመረች ወጣትና አራዳ ቋንቋ ደግሞ ምን እንደሆነ ለመረዳት በዚህ ሳምንት ውስጥ ረዳት እንግዳ ጋብዤ ያሰናዳሁት ዘገባ ቀጥሎ ይቀርባል። ትላንት ኮሶ ጠጣው፣ ዛሬን መረረኝ፣ እስቲ አራዳ ለውጣ፣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጀት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት የአራዳ ቋንቋ ተብለው በየጊዜው እየታደሱ እየተቀያየሩ በየሰፈሩ በየክልሉ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከሰላሳ ዓመታት በላይ የሥነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊሆን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው? ስንል ነበር። አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙታሉ። የገበያ ቦታ ብለው የሚተረጉሙታሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል፣ በሁለት ቃል እየተጀመረ እየሰፋ እየሰፋ የሄደ ራሳቸው ምስጢር ለማውራት ከአካባቢያቸው ካሉ ሰዎች ከፖሊሶች ሊሆን ይችላል፣ ከፀጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ። በዚህ በአረዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ አንዱ መሐሪ ዘመላክ ይባላል። እዛው እናንተ አገር አሜሪካ የሚኖር በፊቴን የተባሪ የነበረ የጻፈውን አይቻለው። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችውም አለ። በዚህ በአራዳ ቋንቋ ላይ ሌሎችም የጻፎች ጽሑፍ አለ እና ምንድነው አነሳሱን፣ እድገቱን አንዳንዴም ሊከስም ይችላል በየአፍሪካ ከተሞች ናይሮቢ ቢኬት ሌጎስ ቢኬት ወይም ጆሀንስበርግ ቢኬት አሉ እንደ እንዲህ አይነት የከተማ የከተሜ ቋንቋዎች እና ቅድም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን ንተረጉመው። አሁን አሁን ሰው አራዳን የሚተረጉመው የቀልጣፋዎች አራዳ የቀልጣፋ ብልጣብልጥ የሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶች ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ከቅልጥፍና ከብልጥነት ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ በዛ ሱስ የተጠመደ እንደዛ እንደዛ አይነት ትርጉም የሚሰጡት አሉ። ጥናቶች ላይ እንደሚመለከተው ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ። ፕሮፌሰር ዘላለም እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ፣ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ፣ እንደ እንግሊዝኛ፣ እንደ አረብኛ ለራሱን የቻለ ብዙ ተናጋሪዎች አሉት ሙሉ ሰዋ ሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዚያው አራዳ ነን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። የምንችል አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራም እና በፌስቡኮች ላይ እያሰባሰቡ ከነትርጓሚያቸው እና ከነተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ሕይወት አበበ ከዓመታት በፊት በገጠማትና ጥያቄን በአጫረባት ቃል የተነሳ አራድኛ የተሰኘ ገጽ ህያው ልታደርግ ትችላለች። የመጀመሪያ ያሰብኩት ከአራት ዓመት በፊት ነው እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሳማ እና ከየት ነው የመጣው ይሄ ቃል፣ ማን የፈጠረው ምን ማለት ነው ራሱ የሚለውን ሁሌ ግራ የሚያጋባኝ ነገር ነበር። እና እንዴት ቋንቋ ራሱ እንደሚቀየር እንደት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበር። እና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና በሱ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረግኩ ሁላችንም መግባባት እንችላለን ብዬ አስቤ ነው። ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር እርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች። በጣም ብዙ አዲስ ቃላት ሁሌም ይፈጠራሉ እና ሁሉንም መከታተል እራሱ ከባድ ነው። ይሄኛው እኔ አሁን የምሰራው ስራ ከሰዎች ነው የሚልኩት። እና አንዳንድም ሰዎች ስገናኝ ጠይቃለሁ። የምታውቁት ቃል አለ ወይ፣ የሰማችሁት አዲስ ነገር ወይ እነሱ እራሳቸው ዝም ብለው ካሉትም ምን ማለት ነው ከየት የመጣ ይመስላቸዋል ብዬ ጠይቃለሁኝ። ለምሳሌ የሆነ ቃል ሰሚና ሰዎች ነግሻለሁ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው ወይ ጨርቆስ ነው እንደዛ ታብ ያቃለ ብዙ ጊዜ ና ካኗራችን የሚመጣ ነው። ፕሮፌሰር ዘላለም ሊዮ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው ይላሉ። በአማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊው መገናኛ ብዙኃን የሚጠቀሙትን ብዙ አላይ፣ የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል፣ ሕብረተሰቡ ከተቀበለው። ለምሳሌ እነሱ ፍሪክ፣ አርበኛ ጀለስ፣ ፍንዳታ፣ ቢጫ አየር ባየር እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደው አንዳንድ ቦታ ላይ እንደ ተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር ባየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን በጎጅነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስላል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል። ፕሮፌሰር ዘላለም ሊዮ እንደ ሕይወት ያሉ ወጣቶች እነዚህን ቃላቶች ከትበው ማቆየታቸው መልካም መሆኑን የአራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ሕይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑንና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ዮሐንስ ኃይሉና ሆህያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች ሀስኪ የተሰኘ የኃይልና ቴክኖሎጂ ድርጅት አቋቁመዋል። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በመቅረባቸውም የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ መሆን ችለዋል። ሁለት ወጣቶች በተለያዩ በመንግስትና የግል ተቋማት መድረኮች ላይም ለስራቸው እውቅናና ሽልማቶችን አግኝተዋል። ሀብታሙ ስዩም ወጣቶችን አግኝተው በዚህ ሳምንት አነጋግሮ ነበር። ስለ አጀማመራቸው ዮሐንስ አስቀድሞ ይነግረናል። የአራተኛ ዓመት ተማሪዎች እያለን ኢንተርንሽፕ ወጥተን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ የመሽን ትሬን የማድረግ ድል ገጥሞን ነበር፣ እና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። መት ችግሮች አሉባችሁ፣ ምን ችግር ያጋጥማችኋል ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይሸታል፣ የናችሰን ያውቡናል። ይህን ችግር በትልን እኛ በጣም ደስ ይለናል፣ የሚል አይነት ምላሽ ከእነሱ ተቀበልን። ሄ ብለን ሪሰርች መስራት ጀመር እዛ ኤሪያ ላይ ከዛ የተወሰኑ ነገሮችን አነበብን ዛ ውስጥ ከ280 ሺህ ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው ኢትዮጵያ ቡና አምራች ሀገር ናት በአለም ደረጃ አምስተኛ ደረጃ ላይ ነው የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ ለዚህ ችግር ነው ገለባው ለዚህ እንደምን ወደ መፍትሄ እናመጣለብን ወደሚለው መጣን ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። እዚህ ያንን ነው ወደ ተግባር ለማምጣት ይሄ ነው የመመለቂያ ጽሑፋችን ያደረግ ነው። ከዛም በኋላ ከተመረቅን በኋላ ወደ ስራ ለማድረግ እየጣር ነው ማለት ነው። የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም፣ ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል? ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የሀይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው። እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ በሚያስደነግጠን ባስደነገጠን መልኩ አራት ሚሊዮን ሰዎች በአመት በአለም ዙሪያ ይሞታሉ ይህ ቁጥር ከኤች አይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው። በኢትዮጵያ ውስጥ ብቻ ደግሞ ወደ ሀምሳ ሺህ ሰዎችን ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው ይህ ምድጃ እንጨትም ብናነድበት ክሰልም ብናነድበት ሌሎችም እኛም የምናመርታቸውን ፔሌት እና ብሪኬቶችን እነዚህ የተሻሻሉ የክሰል እንክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሸንሲ በዘጠና ፐርሰንት ሚጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው። ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽካርት ወይም የሚገፋ ጋሪ ሰርተናል። እሱም በዚህ በዚሁ በጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው። ከኤነርጂ ኢነርጂን ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጨት ከምን ከ እነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች ሰማንያ አምስት ፐርሰንቱ በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን። በጣም አፎርደብል በሆነ መንገድ ብዙ ቴክኖሎጂ፣ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህም ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው። ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ህይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድና ፈተና ያለው ይመስለኛል። ያልተለመደዊ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅልል አድርገህ አስረዳን። ይህንን ወደ ተግባር በምናመጣበት ጊዜ ብዙ ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው፣ ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለእኛ። ከዛም በኋላ ያንን ነገር ለመፍታት የተለያዩ አይነት እርምጃዎችን ውስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ። እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ያስባል። ሁለት አይነት ስራዎችን ነው አሁን እየሰራቸው ያላቸው። በአንድ በኩል ይሄ አቅርቦ የመሸጡ የንግዱ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላቸው። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሀ ጠቅለል አድርገን ንገረን። እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይህ ምንድን ነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችንን ወደፊት ለመሄድ በእኛው በራሳችን ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈትተን ነው ወደፊት መሄድ ያለብን ብለን እናምናለን። እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነን ምርት ለገበያ ማቀብ ብቻ ሳይሆን እኛ ይህን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዝንግ መሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቅም። የሚያቅ ሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚ በፊት። ነገር ግን ይሄ መጀመሪያው ተሰርቶ ያውቅም እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነው ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ፣ ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ትልቅ ጆርኒ ነው ብለን እናስባለን። እንዳል እንደ ንግድ ብቻ ትርፍን ብቻ አይተንም ብለ አይደለም የምንሰራው ማለት ነው። እና ወደፊትም በዚህ ነው መቀጠል የምንፈልገው። ለቀጣዩም ትውልድ ለቀጣዩም፣ ለወጣቶቻችን፣ ለታናናሾቻችንም ይህን ማሳየት ስለምንፈልግ ማለት ነው። ዮሐንስ፣ ወደ አንተ ልመለስ። የአንድ ምርት ወይንም የአንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የእናንተን እቃዎች የእናንተን ምርቶች የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ? እስካሁን ድረስ ይሄኛን አይነት ፕሮዳክቶች በጣም በርካታ ሰዎች ይፈልጉታል። ስለ ሀሳቡ በምናወራበት ጊዜ ራሱ ይህንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ክሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ፣ በከተማ ላይ ደግሞ በጣም ስለማይገኝ ክሰል እና ማገዶ እንደ ልብ ስለማይገኝ ማለት ነው። የመቸገር አይነት ባህሪ አለ። ንጽህናው ንጹህነቱ ለብዙ ሰዎች ትልቅ ችግር ነው እና በተለይ ስቶቫችን ላይ ደግሞ ሰዎች በጣም ደስተኞች ናቸው፣ ክሊን ከመሆኑ አንጻር ማለት ነው። ከመላየታችን በፊት ስለመጪ ዘመን እቅዳችሁ ንገሩኝ። ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆንንን ማሽን እየሰራን እያመረትን ያለ ነው። ከቃሊቲ ባለው ወርክሾፕ ፓርትናር አርገ የምንሰራበት እሱን እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እናቅዳለን። በአጭር ቢበዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ ዓመት በቀጣዩ ዓመት መጀመሪያ ላይ ይሄን እነዚህን ፕሮዳክቶች በስነስርዓት ወደ ገበያ ለማስገባት ነው እቅዳችን። ይሄ አሁን እስካሁን ባገኘናቸው ሽልማቶችና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው። በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ ዓመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል፣ ከባንኮች ጋር ሊሆን ይችላል የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረት እና በብዛት ለመስራት እናስባለን። ሆህያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭን እያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሆንላችሁ። የመጨረሻው ዘገባችን ላይ ደርሰናል። ኢትዮጵያዊው ከ30 የዓለም የህዋ መሪ ወጣቶች መካከል አንዱ ሆኖ ተመርጧል። በቅርቡ ከመቀሌ ዩኒቨርሲቲ በሜካኒካል ምህንድስና የተመረቀው ትንሣኤ አለማየሁ በሳለፍነው ሳምንት የዓለም አቀፉ የጠፈር ምርምር ፌዴሬሽን ተስፋ ከተጣለባቸው 30 የህዋ መሪዎች መካከል አንዱ አድርጎ መርጡተን። ትንሣኤ ራሱን ከሚያስተዋወቅበት ቆይታችን ይጀምራል። ስሜት እንሳ ያለማየሁ ይባላል። መካኒካል ምንድስ እና ከተመረበረው ጊዜ ይሆነኛል። ከዛ በተረፈ ግን ለስፔስ ናሽናል አድቫይዘሪ ካውንስል የአፍሪካ ሪጅናል ኮርዲኔተር ሆኜ እየሰራሁኝ ነው። ከዛ ለመጨማሪ ለተወሰነ ወራት በኢንተርናሽናል ስፔስ ዩኒቨርሲቲ ለሚያዘጋጀው የስፔስ ሰዲስ ፕሮግራም ለሚባለው የሶስት ወር መርሃ ግብራቸው ሎጂስቲክ አስታንቶ እየሰራ ሆኝ እንግዲህ ፖርቱጋል ልዝበን እገኛለሁ። እንግዲህ አሁን ደግሞ የዓለም አቀፍ የአስትሮናቲካል ፌዴሬሽን ከሰላሳ እየበቁ ካሉ የህዋ መሪዎች መካከል በሀያ ሀያ ሁለት መርጠዋል። በቅድሚያ እንኳን ደሳለን ይሄ ማለት ምን ማለት ነው? ያው አንድ ሰው እንዲያውቅም ፈልገው ነገር ምንድን ነው እንደው ስሙም ራሱ ነው የሚለው ኢመርጂንግ ስፔስ ሊደር ስለሆነ ያው ተስፋ የተጣለባቸው እንደማለት ስለሆነ ገና ነን፣ አልደረስም። በጣም ብዙ የሚቀረር ነገር አለ። ግን ያው ጥሩ መስመር ላይ ናችሁ እንደማለት ብዬ ነው እየተረዳሁት። መቼስ ያው ይታወቃል፣ በጣም እያደገ ያለ ዘርፍ ነው። በስቻም ከተለያዩ ሀገራት የተለያየ ዘርፍ ያሉ ሰዎችን ካቱ እያንቀሳቀሰ ያለ ነው። ያለፈው ዓመት ወደዚህ ወር አካባቢ ይመስለኛል፣ እንዲሁም አንድ ወር በፊት እንደዚህ የአፍሪካ ከሰላሳ አመት በታቸውን ስፔስ ኢንዱስትሪ ሰዎች የሚል እድሉን አግኝቼ የነበረ አስር ሰዎች ውስጥ ለመካተት ዘንድሮ ደግሞ እንግዲህ ያው ዓለም አቀፍ የሆነውን እውቅና ሰጥተውኛል ማለት ነው። ያው በመሰረቱ ይሄ እድሉ ምንድ ነው የሚሰጠን? በአሁን መስከረም አጋማሽ አካባቢ ፓሪስ የሚዘጋጅ አንድ ኮንፈረንስ አለ። እኔ የምሰራበት ድርጅት እና እንደገና ደግሞ የፌዴሬሽኑ የሚያዘጋጃቸው ኮንፈረንሶች አሉ። ጎን ለጎን እነዛን ትዩ ነው እንድንሳተፍ የተጋበዝነው። በዛ ኮንፈረንስ ላይ እስካሁን ለምሳሌ ሁለት ፔፐሮች አሉኝ፣ የማቀርባቸው ሪሰርች ፔፐሮች አንድ ላይ ተሰባስበን ልምድ የምንለዋወጥበት መድረክ ነው ማለት ነው። ለኛ በጣም ብዙ እንቅስቃሴዎች እያደረግ ነበረ ኢትዮጵያም ውስጥ በዚህ በሕዋው ዘርፍ እንደውም ወጣቶች እንዲሳተፉበት ለማድረግ መነቃቃትም ከፈጠሩ ሰዎች መካከል አንዱ ነህ። አሁን ላይ ያለው እንቅስቃሴያችሁ ያለው ነገር ምን ይመስላል? አሁን ያለኝ ኃላፊነት ያው በአህጉር ደረጃ ስለሆነ እውነት ለመናገር ከዚህ በፊት እንደነበረው አጠንክሬ በኢትዮጵያ ውስጥ ያለው ነገር ያው ለመያዝ ኃላፊነቱም አይፈቅድልኝም። ነገር ግን ያው በኢትዮጵያ ስፔስ ሳይንስ ሶሳይቲ በኩል ሁነ ያለው ማመራር በጣም ጠንካራም ስለሆነ ባለው አቅም በተለያየ ጊዜያት የተለያዩ ዩኒቨርሲቲዎች በአዲስ አበባ ሳይወሰን ሊሆራም ለማም ይሄዱ አንዳንድ ያለው የጸጥታ ሁኔታ እንዳለ ሆኖ ግን ያው ብቻ በተቻለ መጠን ወጣ እያሉ ሃይስኩል ተማሪዎችንም ዩኒቨርሲቲም ላይ የተለያየ መርሃ ግብሮችን ያዘጋጁ መርሃ ግብራትን እያዘጋጁ ዝግጅቶችን ያካሄዳሉ፣ ሰዎችን ያስተምራሉ። ከዛ በተጨማሪ ደግሞ በቅርቡ እንግዲህ ተስፋ አረጋለሁኝ እኔ የምሰራበት ድርጅት የኢትዮጵያ ስፔስ ሳይቲ እና አንድ ደግሞ አሜሪካ የሚገኝ አንድ ሌላ ትልቅ የስፔስ ካምፓኒ አንድ ላይ በትብብር የምንሰራው ነገር አለ። እንጽራለን ብለን ያሰብነው ነገር አለ። አንድ ተሰርቶ የሚያልቅ አይደለም። ትውልድ መቅረጽ የመኮትኮት ነገር ስለሆነ ከስር ከስር የመጣውን ሁሉ ማብቃት ነው። ስለዚህ አንድ አመት ላይ አንድ ሮቤል ነበር የነበረን። አሁን በኬሱን አይተው ደግሞ ራሳቸው መነሳሳት ፈጥሮባቸው ብዙ ልጆች አግኝተናል። እኛ እንኳን የምናውቃቸውን በጣም ብዙ ልጆች አሉ። እንደ አፍሪካ በአህጉር ደረጃ ደግሞ የተለያዩ እንቅስቃሴዎች እያደረክ እንደሆነ ጠቅሰሃልና እስቲ ጥቂቶቹን ነገሮች ንገሩኝ። ያው አንዳንዶቹ ነገሮች የማስተባበር እና በዋነኝነት ለምሳሌ በአህጉር ደረጃ የምናዘጋጃቸው ኦሪጂናል ወርክሾፖች አሉ። እነሱን በተሰለጠ መንገድ እንዲሄዱ ማድረግ ተቀዳሚ ስራችን ብለን የምንሰራው ነው። ዲሰምበር ላይ ያለፈው አመት በፈረንጆች አቆጣጠር ሳውት አፍሪካ ላይ በተሳካ ሁኔታ በጣም ትልቅ ወርክሾፕ አካሄደን ነበረ ከሌላ ስሞል ሳተላይት ሲምፖዚየም ከሚባል ኮንፈረንስ ጋር አንድ ላይ እያይን ማለት ነው። ዘንድሮ ደግሞ ሞሮኮ ላይ ለኖቬምበር እየተዘጋጀን በቅርቡ እንግዲህ በአስራ አምስት ቀን እንደዚህ ጊዜ ውስጥ የደልጌት ደግሞ እዛ ላይ መሳተፍ ይፈልጉ ሰዎችን ለመቀበል የምልመላ ወረቀቶችን እናወጣለን። እንግዲህ እዛ ላይ ያው ብዙ ተሳትፎ እንደምናገኝ ተስፋ እናደርጋለን። የኮቪድ እንደዚህ እንደዚህ ሁኔታ ስ አሁንም አይታወቅም። ያው እንግዲህ ጊዜ ኢፌክት እና ነገሮች ሲስተካከሉ ብዙ ኃላፊ አመልካቾችን እንቀበላለን ብለን ተስፋ እናደርጋለን። ከዛ በተረፈ ግን በጣም ብዙ ሀገራት በተለያየ መንገድ ብዙ ስራዎችን እያደረጉ ነው። ከዛ መካከል ለምሳሌ ስፔስ ኔሽን ቫይዘሪ ካውንስል አንድ የግሎባል ሳተላይት ትራኪንግ ኢኒሽቲቭ የሚባል ቡድን መስርቶ በዛ ውስጥ አስር ቡድኖችን መረጃ መቀበያ ሳህን ወይም ደግሞ መቀበያ ስቴሽን እንዲተክሉ የሚያመቻች እድል ፈጥሮ ነበረ። አጋጣሚ እኔም ያለሁበት የእኛ ቡድን ከአስር ውስጥ ካልተሳሳትኩ ስድስት የሚሆኑት አፍሪካ ውስጥ ናቸው። ከዛ ውስጥ አንዷ ኢትዮጵያ ነች። ላይ የእኛ ቡድን እኔ ኢትዮጵያ ሶሳይን ሳይንቲስት ያለ የተወሰነ ልጆች ከዛ ውጭ ያሉ አንድ ላይ ሆነ የሚያቋቋመ ቡድን ነበረ። እንግዲህ የኢትዮጵያ የስፔስ ተቋም በሰልጠን ፈቃድ መሰረት ያንን የሳተላይት መረጃ መቀበያ ያስገብተን አሁን መረጃ እየተቀበልንበት ነው ያለ ነው። አላማው ሰዎችን ማስተማር ነው። ለጊዜው እኛ ራሳችን ገና እየተለማመድ ነው ነው የተማርንበት ነው ያለ። በጣም ነው የማመሰግነው ትንሳኤ፣ ከአሜሪካ ድምጽ ጋር ለነበረ ቆይታ መልካም ጊዜ ይመኝልሃለሁ። እናንተ ናተማክራች ስለጋብዛቸው እኔን በጣም እችገር ያመሰግናለሁ። ጋቢና ቤ፣ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶውን እዚህ ላይ ያጠናቋል። በነገው ምሽት በመደበኛው መርሃ ግብራችን እንጠብቃችኋለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ ነበሩ። አብረናችሁ ነበር። ሰላም ጤና ይስጥልኝ። ደና ደሩ።